ዓለማችን በአውሮፓውያኑ ዓመት 2016 ከግማሽ ምዕት ዓመት በላይ ከአሜሪካ ጋር ተፋጠው ከቆዩ የሀገር መሪ አንስቶ በገፋ ዕድሜ ህዋ ላይ በመቆየት እስከሚታወቁ ጠፈርተኛ እንዲሁም በስፖርቱ ዓለምም ስማቸው የገነነ ሰዎችን አጣለች። የቪኦኤው አራሽ አራባስ ዳጅ ባጠናቀረው ዘገባ በ2016 ዓመተ ምህረት ከዚህ ዓለም የተለዩትን የእነዚህንና የሌሎችን በርካታ ሰዎችን ሕይወት መለስ ብሎ ይቃኛል። ዓለም እንዴት እንደሚያስታውሳቸውም ይተርካል። ሰሎሞን ክፍል ያቀርበዋል። በፖፕ የሙዚቃ ስልት ስመ ጥሩ ዴቪድ ቦዊ በካንሰር ህመም ሲሰቃይ ቆይቶ ባለፈው ዓመት ጥር ወር ላይ ያረፈው በ69 ዓመቱ ነው። ለዓለም ባበረከተው ሙዚቃው ምንጊዜም ሲታወስ ይቆያል። ካናዳዊው ጠፈርተኛ ክሪስ ሆድፊልድ ቦዊ ስፔስ ኦዲቲ በሚል ያቀረበውን ዜማ በመጫወት ያስታውሰዋል። መንኮራኩሯ ከዓለም አቀፉ የጠፈር ምርምር ጣቢያ ወደ ምድር የመልስ ጉዞ ስትጀምር ነበር ቦዊ ያን ዜማ ያቀነባበረው። በዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ አንቶኒን ስካሊያም ያረፉት በ2016 የካቲት ወር ላይ ነበር። ስካሊያ እንደ አውሮፓውያን ዘመን አቆጣጠር በ1986 ዓ ም ላይ ነበር በያኔው ፕሬዚደንት ሮናልድ ሬጋን የተሾሙት። ሕገ መንግሥቱ በተቀረጸበት ጊዜ አተረጓጎሙ መጽናት እንዳለበት አጥብቀው ይከራከሩ የነበሩ ዳኛ ናቸው። በዚያኑ የካቲት ወር ቡትሮስ ቡትሮስ ጋሊ ተከተሉ። ግብፃዊው ቡትሮስ ቡትሮስ ጋሊ ስድስተኛው የተባበሩት መንግሥታት ድርጅት ዋና ጸሐፊና የመጀመሪያው አፍሪካዊና አረብ የሆኑ የዓለሙ ድርጅት ከፍተኛ ባለሥልጣን ነበሩ። በቀጣዩ መጋቢት ወር 2016 በአውሮፓውያኑ አቆጣጠር የቀድሞው የዩናይትድ ስቴትስ ፕሬዚደንት ሮናልድ ሬጋን ባለቤት ናንሲ ሬጋን በዘጠና አራት ዓመታቸው አረፉ። ናንሲ ሬጋን እንደ ባለቤታቸው ሁሉ ሮናልድ ሬጋን የፊልም ተዋናይ የነበሩ ሲሆን እምቢኝ ለአደንዛዥ እጽ የሚል የጸረ ሱረት ዘመቻ በመምራት ይታወቃሉ። በሚያዝያ በዓለማችን ስሙ በከፍተኛ ደረጃ የገዘፈው የፖፕ ሙዚቃ አቀንቃኝ ፕሪንስ በ57 ዓመት ዕድሜው ያረፈው ከመጠን በላይ ወስዷል በተባለው ድራግ ወይም ሱስ አስመጪ እጽ ምክንያት ነው። ብዙዎች በምድራችን ተወዳዳሪ የሌለው ሙዚቀኛ ሲሉ የጠሩትን ፕሪንስ ያስታውሱት ሥራዎቹን መለስ ብለው በማስታወስ ነው። በሰኔ ወር በመተንፈስ ችግርና በፓርኪንሰንስ ሕመም ለብዙ ዓመታት ሲሰቃይ የቆየው በዓለም ዝነኛው ቡጢኛ ሙሐመድ አሊ ተከተለ። አሊ የሲቪል መብቶች ታጋይ የነበረ ሲሆን ስሙን ከካሽስ ክሌይ ወደ ሙሐመድ አሊ የቀየረው የእስልምናን እምነት ከተቀበለ በኋላ ነው። ሙሐመድ አሊ በቪየትናሙ ጦርነት አልሳተፍም በማለቱ የዩናይትድ ስቴትስ መንግሥት በእስር ቀጥቶታል። 2016 ከመገባደዱ በፊት ባለው የአውሮፓውያኑ የመጨረሻው ወር ዲሴምበር ማለት በያዝነው ታሕሳስ ደግሞ ሌላ በዓለማችን በከፍተኛ ደረጃ የታወቀ አትሌት አተናል ኢትዮጵያዊው የኦሎምፒክ ጀግና ምሩፅ ይፍጠር የሞተውም ከመተንፈስ ችግር ጋር በተያያዘ ህመም በሰባ ሁለት ዓመቱ መሆኑ ታውቋል። በብዙዎች እምነት በመካከለኛ ርቀት ሩጫ ውድድሮች ምሩፅ ይፍጠርን የሚወዳደር አትሌት አልታየም። በሞስኩ ኦሊምፒክ በአምስትና አስር ሺህ በሁለቱም ርቀቶች በአንደኝነት አጠናቆ ሁለት የወርቅ ሜዳሊያዎችን ያገኘና ማርሽ ቀያሪው የሚል መጠሪያ የተሰጠው አትሌት እንደነበር ይታወሳል። የጀርመን ናዚዎች በአይሁዶች ላይ ከፈጸሙት ፍጅት ሆሎኮስት በመባል የሚታወቃል። ከዚያ እልቂት የተረፉትና የኖቤል ተሸላሚው ሎሬት ኤሊ ዊዝል በ87 ዓመት ዕድሜያቸው ያረፉት ደግሞ ባለፈው ነሐሴ ነበር። ፕሮፌሰር ኤሊ ዊዝል ከ60 በላይ መጻሕፍት የደረሱና እዚህ በዋሽንግተን ዲሲ የታነጸውን የሆሎኮስት ሰለባዎች መታሰቢያ ቤተ መዘክር በማቋቋም መሪ ሚና የተጫወቱ ናቸው። የቀድሞው የእስራኤል ፕሬዚደንት ሺሞን ፔሬዝ በዚያኑ ነሐሴ ወር በልብ መታወቅ ችግር አረፉ። ፔሬዝ ይስሐቅ ራቢንና የፍልስጤሙ መሪ ያስር አረፋት እንደ አውሮፓ አንድ ዘመን አቆጣጠር በ1994 በኦስሎ ለተደረሰው የአረብ እስራኤል የሰላም ስምምነት ላበረከቱት አስተዋጽኦ በጋራ የኖቤል ሽልማት ማግኘታቸው ይታወሳል። ኮሚኒስቱ የኪውባ መሪ ፊዴል ካስትሮም ባለፈው ጥቅምት መጨረሻ አረፉ። በሚያጨሷቸው ምርጥ ሲጋሮችና በወታደራዊ ልብሶቻቸው የሚለዩት ካስትሮ ላመኑበት ዓላማቸው በጽናት በመቆም ይወደሳሉ። በሰብአዊ መብቶች አያያዛቸውና የሀገሪቱን ኢኮኖሚ ማንሳት አልቻሉም በመባል ደግሞ ይተቻሉ። ምድራችንን በመዞር የመጀመሪያው አሜሪካዊ ጠፈርተኛ ጆን ግሌን በ95 ዓመታቸው ያረፉት ደግሞ በያዝነው ታሕሳስ ወር ነው። ለ ለሃያ ዓመታት ያህል በዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ያገለገሉ ሴናተር ጆን ግሌን ኦሃዮን ክፍለ ግዛት ይወክላሉ። በሰባ ሰባት ዓመት ዕድሜያቸው ወደ ጠፈር በመምጠቅ የመጀመሪያው ሰው ተብለዋል። ባለፈው እሁድ የአውሮፓውያኑ የገና በዓል በተከበረበት ዕለት በ1980ዎቹ ሙዚቃዎች ተወዳጁ ጆርጅ ማይክል በ53 ዓመቱ አርፏል። ዋም በመባል የሚታወቀውን ተወዳጅ ስልት በጋራ በመጫወት ዝናን አትርፏል። ማይክል ለዝና ሳይሆን በምስጢር በካንሰር ሕመም ለሚሰቃዩና ከኤች አይቪ ኤድስ ቫይረስ ጋር ለሚኖሩ ሕፃናት በብዙ ሚሊዮኖች ዶላር ይረዳ እንደነበር ታውቋል። በጥቂቱ ያነሳናቸውን እነዚህንና ሌሎች በዓለም ዙሪያ ያጣናቸውን ሁሉ ነፍስ ይማር።